ትኩረት በአፍሪካ ለስደተኞች አገርና ድንበርን አቋርጦ አውሮፓ ለመድረስ ምክንያት የሆነውን ነገር ፈልገን አግኝተን ምንጩን እናድርገው የሚለውን መሠረታዊ ሀሳብ የጀርመኗ ቻንስለር ወይዘሮ አንገላ ሜርክል ሰሞኑን በርሊን ላይ በሰጡት በዓመታዊ የጋዜጣ መግለጫቸው ላይ ፖለቲከኛው አንስተዋል። በየጊዜው እዚህ እየታተሙ የሚወጡ ጋዜጣዎች እነሱ እንደሚሉት ከሆነ ስለ አፍሪካ ስደተኞች ጉዳይ እዚህ አውሮፓ ሲነሳ እንደተለመደው የገንዘብ ነገር በሁሉም ዘንድ ሳይረሳ ተያይዞ አብሮ ይህ ነገር በአንደኛ ደረጃ ቅድሚያ ተሰጥቶት ይጠቀሳል። ያን ለማድረግ ገንዘብ ያስፈልጋል። ይህን ለማስፈጸም ያን ለማስተካከል እንደዚሁ መልክ ለመስጠትና ችግሮችን ለመፍታት አለ ገንዘብ በባዶ እጅ ምንም ነገር ለማድረግ እንደማይቻል ይህን አስመልክተው ጋዜጣዎቹ ጽፈዋል። ስደተኞች ድንበራቸውን አቋርጠው ወደ አውሮፓ እንዳይገሰግሱ ከተፈለገ የኒጀር መንግስት አንድ መቶ ሚሊዮን ዩሮ ቶሎ ተቆጥሮ እንዲሰጠው ብድግ ብሎ ጠይቋል። የአውሮፓ አንድነት ማህበረሰብም ይህን አዳምጦ ለጊዜው ለድንበር ጸጥታ ጠባቂዎች ማሰልጠኛ ሀያ አምስት ሚሊዮን ዩሮ ለኒጀር መንግስት ወጪ አድርጎ ቆጥሮም ለነሱ አስረክቧል። ይህን ያህል ገንዘብም የጀመን መንግስት የዛሬ ሶስት ዓመት ለእድገትና ልማት በሚለው የአፍሪካ የእርዳታ ፕሮግራሙም ላይ ለኒጀር መንግስት ወጪ አድርጎ ለእነሱ ሰጥተዋል። ስደተኞች በአሁኑ ጊዜ በእግራቸው ተጉዘው አፍሪካን ለቀው ወደ አውሮፓ የሚጓዙበት አገር ኒጀር ብቻ አይደለችም። ሌሎች አገሮችም አሉ። ቻድ አንደኛዋ ናት። ግብፅና አልጄሪያ፣ ሞሮኮና ቱኒዚያ ወረድ ሲል ደግሞ ሱዳን። በእነዚህ ሁሉ መንግስታት ስደተኞች ኬላቸውን አልፈው በሊቢያ አድርገው እዚህ እንደሚባለው ባህሩን አቋርጠው ወደ አውሮፓ የሚጓዙበት መስመሮች ናቸው። በግንቦት ወር የጀርመኑ ልዩ መልእክተኛ በሊቢያ የተባበሩት መንግስታት አምባሳደር ሚስተር ማርቲን ኮብለር በዓመቱ መጨረሻ ማለት በቀሩት መጪ አራት ወራት ጊዜያት ውስጥ ወደ አንድ መቶ ሺህ የሚጠጉ የአፍሪካ ስደተኞች በሊቢያ በኩል አድርገው አውሮፓ መድረሳቸው የማይቀር ነገር መሆኑን ሲጠየቁ ለጣቢያችን እሳቸው ተናግረዋል። ሳይሸፋፍኑም እውነቱን አንስተዋል። ቻንስለሯም ወይዘሮ አንገላ ሜርክል ይህንኑ የአፍሪካ ስደተኞች ጉዳይ አንስተው ለስደትም ምክንያት የሆኑትን ምንጮች እዚያው ወርደን እናድርቅ ብለው በጋዜጣዊ መግለጫቸው ላይ አንስተው ተናግረዋል። አምባሳደር ኮብለር እስካሁን ድረስ አመቱ ገና አላለቀም፣ ሰባ ሰባት ሺህ ስደተኞች ሊቢያ ለቀው ወደ አውሮፓ ተጉዘዋል። ማየት እንደሚቻለው አሁን ያለነው ገና የሐምሌ ወሩ ውስጥ ነው። ሁለት መቶ ሰላሳ አምስት ሺህ የተመዘገቡ የአፍሪካ ስደተኞች ሊቢያ ላይ ሰፍረው ወደ አውሮፓ ለመነሳት በተጠንቀቅ ላይ አሁን ይገኛሉ። ቁጥራቸውም ወደፊት ከፍ እያለ የሚሄድ ይመስላል። ይህ ነገር መጨረሻም የሌለው ይመስለኛል። አምባሳደሩ እንዳሉት አብዛኛዎቹ ስደተኞች ከሴኔጋልና ከጋምቢያ ከሩቅ ቦታም ከሱማሌና ከኤርትራ ፈልሰው አገራቸውን ጥለው የተንቀሳቀሱ ስደተኞች ናቸው። አምባሳደር ማርቲን ኮብለር አያይዘው እንዳብራሩት ወደመጡበት ወደ አገራቸው ከመላካቸው በፊት ትሪፖሊ ከተማ የሚገኘው የስደተኞችን ማረፊያ መንደር ድረስ ሄጄም ነበር። አብዛኛዎቹ በመንገድ ላይ ባጋጠማቸው ችግርና መከራ በጣም የተጎዱና በዚያውም ሳቢያ መንፈሳቸው የተረበሸ አእምሯቸውም የተነካ ነው። አንዳንዶቹ ዘመዶቻቸውና ጓደኞቻቸውን መንገድ ላይ አጥተዋል። አምባሳደር ማርቲን ኮብለር አያይዘው እንዳብራሩት አንዱ የሴኔጋል ተወላጅ ቤተሰቦቹን እንዳለ እሱ በጉዞው ላይ አጥቷል። ሁለቱ ልጆችና ሚስቱ ከጭነት መኪና ላይ ወድቀው በረሃ ውስጥ ቀልጠው እዛው ቀርተዋል። የብዙዎቹ መንፈስና አእምሮ የተረበሸ የተቀወሰ ነው። ወደ አገራቸውም ተመልሰው መሄድ የሚፈልጉ ሰዎች ከእነሱ መካከል አሉ። አንዳንዶቹ ደግሞ የጀመሩትን መንገድ ቀጥለውበት ወደ አውሮፓ ለመድረስና ቀሪውን ሕይወታቸውን እዚያ ደርሰው አስተካክለው ለመምራት የሚፈልጉም ናቸው። የጀርመን የጸጥታ ሚኒስትር በቅርቡ ያወጣውን ሰነድ እዚህ የተመለከተው ሰው እንደሚረዳው ከሆነ ደግሞ በዛች አሁን በሶስት እና በአራት እርስ በራሳቸው በማይስማሙ በክልሎችና በታጠቁ ኃይሎች በተከፋፈለችው በሊቢያ በመቶና በሁለት መቶ ሺህ የሚቆጠሩ የአፍሪካ ስደተኞች አውሮፓ አንድ ቀን ለመድረስ አመቺ ጊዜያቸውን ቁጭ ብለው የሚጠብቁ ናቸው። ይህ እንዳይሆን የአውሮፓ ፖለቲከኞች ልክ እንደ ሞሮኮና እንደ ቱኒዚያ ወይም እንደ አልጄሪያ ሊቢያም የእርዳታ ገንዘብ ከነሱ ተቀብላ ድንበሮቿን ተቆጣጥራ ስደተኞች እንዳልፉ በዛ አካባቢ አንድ ጠንካራ መንግስት ሆና እንድትወጣም እነሱ ይፈልጋሉ። ቻንስለሯም ወይዘሮ አንገላ መርክል ይህንኑ ምኞታቸውን ሰሞኑን አንስተው ለጋዜጠኞች አሰምተዋል ግን ለአርባ ሁለት ዓመታት በተከታታይ ሊቢያን የገዙት አምባገነኑ ኮኖሬል ሞሐመድ ጋዳፊ በፈረንሳይና በጣሊያን ጦር ከተባረሩ ወዲህ እስከ ዛሬ ድረስ አገሪቷ በታጠቁ ኃይሎች ትርምስ ውስጥ ገብታ አንድ ሁሉን ወገን ያቀፈና ሕዝቡን የሚያስማማ መንግስት እዚያ ለማቋቋም ይች ሀገር አልቻለችም። አሁን አምባሳደር ማርቲን ኮብለር እንዳሉት ጥረታቸው በሊቢያ ውስጥ የሚገኙትን የተለያዩ ኃይሎችና ወገኖችን እነሱን ቀስ እያሉ እያቀራረቡ በአንድ የጋራ የፖለቲካ ዓላማ ላይ አሰባስበው አገሪቱን እንደገና አንድ ለማድረግ ትልቅ ፍላጎት እንዳላቸው አያይዘው ጠቅሷል። ይህ ሁሉ ነገር ደግሞ በአንድ ቀን ወይም በአንድ ምሽት ተሰርቶ የማያልቅ ስራ እንደሆነ ማስታውሰው አንዳንድ ጥሩ ጅምብሮች በሀገሪቱ እንዳሉም አምባሳደሩ ጠቁመው ስለ የፕሬዝዳንቱ ካውንስል የአስተዳደር እርካን በሊቢያ ወረድ ብለው አንስተዋል። በዚሁ ስር የሚንቀሳቀስ አንድ የአገሪቱ ባንክ እንዳለም ጠቅሰዋል። የነዳጅ ዘይት ኩባንያዎችም ተሰባስበው አንድ ላይ ተጠቃለው ማዕከል ፈጥረው በጋራ ለመስራት እነሱ እንደ ተነሱ አትተዋል። ግን በነዚህ ብቻ እንደ ተራራ እዚያ የተቆለለውን የአገሪቱን ችግሮች በአንዴ መፍታት እንደማይቻልም ጠቁመው አምባሳደሩ አልፈዋል። ትልቅ ዋና ነገር አሁን ያለው ስደተኞች እየተቀባበሉ ወደ አውሮፓ የሚያሸጋግሩትን የተደራጁ ነጋዴዎችን እነሱን አሳደው መያዝና መቅጣቱ ላይ ነው። ይህን ለማድረግ ደግሞ ጠንካራ መንግስት በሊቢያ ላይ መመስረት ይኖርበታል። ለዚህ ነው እኛ የተባበሩት መንግስታት ድርጅት ተጠሪዎችና የአውሮፓ አንድነት ማህበረሰብ ሁለታችን አንድ ላይ ሆነን በጋራ ለዚህ ጉዳይ መሳካት ትልቅ ጥረት አሁን የምናደርገው የሶፊያ ኦፐሬሽን ማለት ድንበር ጠባቂው የአውሮፓ ጦር በጀልባ ባህሩን አቋርጠው ወደ አውሮፓ ለመድረስ የሚጓዙትን ስደተኞች ሰብስቦ እነሱን ወደ መጡበት ቦታ መመለስ አይችልም። ማድረግ የሚቻለው ስደተኞቹን ይዞ ወደ ላምፔዱዛ ወይም ወደ ሌላ የአውሮፓ ድንበሮች እነሱን ማድረስ ነው አሁን የሊቢያን የጠረፍ ጠባቂ ወታደሮች እያሰለጠንን ስደተኞቹ ሊቢያን ለቀው እንዳይወጡ እዚያው እንዲያግዷቸው እያደረግን ነው። ቁም ነገሩ ያለው ሰዎች የኢኮኖሚ ችግር ውስጥ ገብተው ለመኖር የማይችሉበት ደረጃ ላይ ደርሰው ሀገራቸውን ለቀው እንዳይወጡ እነሱን መርዳቱ ላይ ነው። ልዩ መልእክተኛው አምባሳደር ማርቲን ኮብለር ይህን ሁሉ ችግር አንስተው ቢቆጥሩም አንድ ሌላ ከባድ ችግር አለ። እሱም ከአራት ሰው አንዱ በሊቢያ ውስጥ በአሁኑ ሰዓት በዓለም አቀፍ እርዳታ ምጽዋት፣ ተደጉሞ ተደግፎ የዕለት ህይወቱን እዚያም የሚገፉ ሰዎች ናቸው። ሊቢያ በአሁኑ ሰዓት የኢኮኖሚና የፖለቲካ ትርምስ ውስጥ ገብታለች። በዛ ላይ የሀገራቸው አምባገነኖች ስራ አንገፍግፏቸው ምስራቅ አፍሪካንና ምዕራብ አፍሪካንንም ጥለው ፊታቸውን አዙረው ወደ አውሮፓ በስደት ለመሸሽ የሚፈልጉ ሰዎች ቁጥር እዛ እየቀነሰ ሳይሆን በየቀኑ የጨመረም የሚሄድ ነው። በዚያ ላይ አትራፊ መንገድ መሪ አቀባባይ ነጋዴዎችም በያለበት ተሰማርተዋል። ለማጠቃለል የአፍሪካን ስደተኞች አስመልክቶ አውሮፓውያኖች ከሦስት ጥያቄ ፊት አሁን ቆመዋል። አንደኛው እንደተባለው የተከፋፈለችውን ሊቢያን ምን እናደርጋት የሚለው ጥያቄ ነው። ከሱም ጋር ሁለተኛው ጥያቄ እዚያ የደረሱትንና እዚያ በየጊዜው የሚገቡትን በመቶና በሁለት መቶ ሺህ የሚቆጠሩትን የአፍሪካ ስደተኞች እንደዚሁ ምን እናድርጋቸው የሚለው ጥያቄ ፊት እነሱ አሁን ቆመዋል። ለስደት ምክንያት የሆኑትን ምንጮች እናድርቅ የሚለውን ሀሳብ የጀርመኗ ቻንስለር እንደተሰማው ሰሞኑን በሶስተኛ ደረጃም እሳቸው አንስተዋል። ለስደት ዋና ምክንያቱ የአፍሪካ አምባገነኖች እንደሆኑም ብዙዎቹ እዚህ ደግመው ደጋግመው ተናግረዋል።